የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። ከሰሐራ በታች ባሉ የአፍሪቃ አገራት የእናቶችና የህፃናትን ጤና ለማሻሻል ያለመ የ500 ሚሊዮን ዶላር ድጋፍ ማሰባሰቢያ በዩናይትድ አረብ ኤሚሬትስ መዲና አቡ ዳቢ ላይ ዛሬ ጀመረ። የተሰበሰበው እርዳታ በሚቀጥሉት አምስት ዓመታት ኢትዮጵያ፣ ጋና፣ ኬንያ ማላዊ ዚምባብዌን የጨምሮ ከአስር አገራት ጋር አጋርነትን ለመፍጠር ያለመ መሆኑ ተመልክቷል። ዓለም አቀፉ ማህበረሰብ በዓለም አቀፍ ደረጃ ሰብአዊ መብቶችን መጠበቅ አልቻለም ሲል የዓለም አቀፍ የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ከሰሰ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ዛሬ አንድ መቶኛ። ቀናቸውን ደፈኑ። ትራምፕ በምረጡኝ ዘመቻ ወቅት ቃል ከገቡት መካከል ስንቱን ተግባራዊ አድርገው ይሆን ሲሉ የሚጠይቁ ጥቂቶች እንዳልሆኑ ተመልክቷል። ዜናው በዝርዝር ምዕራባውያን ሀገራት ለአፍሪቃ የሚያደርጉትን እርዳታ በከፍተኛ ሁኔታ እያቋረጡ ባሉበት በአሁኑ ወቅት ከሳህራ በታች ባሉ የአፍሪቃ ሀገራት የሚገኙ የእናቶችና ህጻናትን ጤና ለማሻሻል ያለመ የ500 ሚሊዮን ዶላር ድጋፍ ማሰባሰቢያ ዛሬ በዩናይትድ አረብ ኤሚሬትስ መዲና በአቡዳቢ ላይ ጀመረ። የድጋፍ ማሰባሰቢያው ጌትስ ፋውንዴሽንን ጨምሮ በተባበሩት አረብ ኤሚሬትስ ፕሬዚዳንት የሚመራውን መሐመድ ቤን ዛይድ ፋውንዴሽን ፎር ሁማኒቲ እና ሌሎች በጎ አድራጊዎች የተሰባሰቡበት ነው። እስከ ጎርጎሮሳውያኑ 2350 ሚሊዮን ዶላር ለማሰባሰብ ግብ የተቀመጠ ሲሆን እስካሁን 450 ሚሊዮን ዶላር ቃል መገባቱን አዘጋጆቹ በሰጡት መግለጫ አስታውቀዋል። የተሰበሰበው እርዳታ ከ300 ሺህ በላይ ሞትን ለመከላከልና ለ34 ሚሊዮን እናቶችና ጨቅላ ህጻናት ጥራት ያለው ክብካቤ ተደራሽነትን ለማሻሻል ያለመም ነው ተብሏል። በያዝነው ዓመት መጀመሪያ ላይ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትእዛዝ የተቋረጠው እርዳታ ለብዙ የሰብአዊ ፕሮግራሞች በጀት መቀነስ ምክንያት መሆኑ ይታወቃል። የተሰበሰበው እርዳታ በሚቀጥሉት አምስት ዓመታት ኢትዮጵያ፣ ጋና፣ ኬንያ፣ ማላዊ፣ ሌሴቶ፣ ናይጄሪያ፣ ሩዋንዳ፣ ታንዛኒያ፣ ዩጋንዳ እና ዚምባብዌን ጨምሮ ከአስር አፍሪካ ሀገራት ጋር አጋርነትን ለመፍጠር ያለመ መሆኑ ተመልክቷል። በየዓመቱ 182 ሺህ ሴቶችና 1.2 ሚሊዮን ህጻናት ሊድኑ ወይም መከላከል ሊከለከል በሚቻል በሽታ ይሞታሉ። ከ950 ሺ የሚበልጡ ጨቅላ ህጻናት ደግሞ ህይወታቸውን ያጣሉ። የተባበሩት አረብ ኤሚሬቶች የጦር መሳሪያ ማዕቀብ በመጣስ የሊቢያን ምስራቃዊ ወታደራዊ ኃይል ለሆነው ካሊፋ ሀፍታር የጦር መሳሪያ በማቅረብ በሱዳን የዘር ማጥፋት ወንጀል ተባባሪ በመሆን ትከሰሳለች። በተባበሩት መንግስታትና ሌሎች በርካታ ድርጅቶች የቀረቡ ማስረጃዎች ቢኖሩም በግጭቶቹ ውስጥ ምንም አይነት ወታደራዊ ተሳትፎ የለኝም ስትል የተባበሩት አረብ ኤሚሬትስ ውድቅ ማድረጓ ይታወቃል። ዓለም አቀፉ ማህበረሰብ በዓለም አቀፍ ደረጃ ሰብአዊ መብቶችን መጠበቅ አልቻለም ሲል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከሰሰ። የሰብአዊ መብት ተሟጋች ድርጅቱ ዓመታዊ ዘገባ ይፋ ባደረገበት ወቅት የድርጅቱ የጀርመን ቅርንጫፍ ዋና ጸሐፊ ጁሊያ ዱቺሮ የህግ የበላይነትና ዓለም አቀፍ ሕግጋት በብዙ አገሮች ጥበቃ አልተደረገላቸውም፣ ህግጋቶች ጥቃት በደረሰባቸው በደረሰባቸው ዘመን ላይ እንገኛለን ሲሉ ተናግረዋል። የሰብአዊ መብት ረገጣ ካሁን በኋላ የሚከለከል አይደለም ወይም በድብቅ አይፈጸምም፣ በግልጽ እየታየ ነው ሲሉ ድ ጁሊያ ዶቸሮ አክለዋል። አምስቲ ይፋ ያደረገው አዲስ ዘገባ ዓለም በሰባዊ መብቶች ቀውስ ውስጥ መሆኑን የሚያሳይ ነው ሲሉ ዶችሮ ገልጸዋል። በዚህ አውድ ወደ ስልጣን የመጡት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ትልቁ ምልክት መሆናቸውን ዶችሮ አጽንኦት ሰጥተዋል። የትራምፕ ዳግም መመረጥና ወደ ስልጣን መምጣት ከሁለተኛው ዓለም ጦርነት በኋላ ለሰዎች ሁሉ ሰላም ነፃነትና ክብር ለማረጋገጥ የጸደቁ ሕጎችና ተቋማት መፍ የመፍረሳቸው መጨረሻ እንዳይሆን ያሰጋል ሲሉም ተናግረዋል። አድማጮች በመከታተል ላይ ያላችሁት ከዶቸቨለ ዲ ደብልዩ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ዛሬ መቶኛ ቀናቸውን ደፈኑ። ሁለተኛ የፕሬዚደንትነት ስልጣናቸውን በጎርጎሮሳውያኑ ጥር 20 ቀን 2025 በይፋ የጀመሩት ዶናልድ ትራምፕ ስልጣን ከያዙበት ጊዜ ጀምሮ በአሜሪካ ብሎም በዓለም ፖለቲካ ብዙ ለውጦች ተካሂደዋል። ፕሬዚዳንቱ ስልጣን በያዙ በመቶኛ ቀናት ውስጥ የታየው ለውጥ ለማመን የሚከብድ መሆኑን ተመልክቷል። በእነዚህ መቶ ቀናት በአሜሪካ የውጭ ጉዳይ ፖሊሲ ውስጥ የተደረጉ መሰረታዊ ለውጦች አልያም በዓለም ምርቶች ላይ የተጣሉ የቅረት ጭማሪ አዋጆችን ጨምሮ ነጩ ቤተ መንግስት የአስቸኳይ ሰበር ዜና ያልነበረበት አንድም ቀን እንዳልነበረ ተዘግቧል ታይም የተሰኘው መጽሔት በሀገር ውስጥም ሆነ በውጭ ያሉ ተቃዋሚዎችን ግራ የሚያጋባ የስልጣን ወረራ የስትራቴጂ ለውጥና ቀጥተኛ ጥቃት ሲል የትራምፕን አስተዳደር ገልጾታል። በትራምፕ አዲስ አቅጣጫ የማይስማሙ የአሜሪካ ዜጎች ማንኛውም አይነት ተቃውሞ ሲያደርጉ የት መጀመር እንዳለባቸው ግራ ተጋብተዋል ሲል ታይምስ መጽሔት ተዘግቧል። ይህ ሁለተኛው የትራምፕ አስተዳደር ከመቼውም ጊዜ በበለጠ የዩናይትድ ስቴትስ ሕዝብን የከፋፈለ መሆኑን ተጠቁሟል። ባለፈው ህዳር ወር አሜሪካ ውስጥ ከተካሄደው ፕሬዝዳንታዊ ምርጫ በፊት ትራምፕ በምረጡኝ ዘመቻ ወቅት ቃል ከገቡት መካከል ስንቱን ተግባራዊ አድርገው ይሆን ሲሉ የሚጠይቁም ጥቂቶች እንዳልሆኑ ተመልክቷል። ዜና መጽሔት ተጨማሪ ዘገባ አለው። የሩሲያው ፕሬዝደንት ቭላዲሚር ፑቲን የሁለተኛው የዓለም ጦርነት ማብቂያ ዓመታዊ ክብረ በዓልን ምክንያት በማድረግ የተኩስ አቁም ለማድረግ እቅድ ያስኩ ማለታቸውን የዩክሬኑ ፕሬዚዳንት ውድቅ አደረጉ። ፑቲን ለሰላም ፍላጎት እንዳላቸው ለማስመሰል ያደረጉት እርምጃ ነው ሲሉ ፕሬዚዳንት ቮሎዲሚር ዜሌንስኪ ትችታቸውን ሰንዝረዋል። ፕሬዚዳንት ዜሌንስኪ ፑቲን ከሳምንት በኋላ ማለትም ከሚያዚያ ሰላሳ እስከ ግንቦት ሶስት ቀን ድረስ አደርገዋለሁ ያሉት ይህ የተኩስ አቁም ሌላ የማታለል ሙከራ ነው ብለውታል። ሁለተኛው የዓለም ጦርነት ያበቃበት 80ኛ ዓመትን ለማሰብ ብቻ ፑቲን ሚያዝያ ሰላሳን ተኩስ ለማቆም መጠበቅ የለባቸውም ሲሉ ዜሌንስኪ ተችተዋል። በዩክሬን ቅድሚያ የሚሰጠው የሰዎች ጥበቃ እንጂ ሰልፍ አይደለም ሲሉም ዜሌንስኪ አክለዋል። ሩሲያ ሚያዝያ 30 ወይም የጎርጎሮሳውያኑ ሜ ዘጠኝ ቀን የቀድሞ ሶቪየት ሕብረት በጀርመኑ የሂትለር ጦር ላይ ድል ያደረገበት ዕለት መታሰቢያ፣ ሞስኮ ላይ ትልቅ ወታደራዊ ሰልፍ ይካሄዳል ተብሎ ይጠበቃል። በዚህ ሰልፍ ላይ የቻይናው ርዕሰ መስተዳደር ዢ ቺፒንግን ጨምሮ በርካታ የዓለም መንግስታትና የመንግስታት ተጠሪዎች ይገኛሉ ተብሎም ይጠበቃል። በደቡባዊ አውሮጳ ሀገራት በተከሰተ የኤሌክትሪክ መቋረጥ ከፍተኛ ትርምስ ከተቀሰቀሰ በኋላ በአብዛኛው ቦታዎች የኤሌክትሪክ አገልግሎት መመለሱ ተነገረ። በስፔን ፖርቹጋልና፣ የተወሰኑ የፈረንሳይ አካባቢዎች ትናንት ድንገተኛ የኤሌክትሪክ መቋረጥ በሚሊዮኖች የሚቆጠሩ ነዋሪዎችን ከፍተኛ ችግር ውስጥ ከቶ ነበረ። የባቡር አገልግሎት ከመቋረጡ በተጨማሪ የትራፊክ መብራት በመቋረጡ ወደ አውሮፕላን ማረፊያ የሚደረጉ ጉዞዎች ተስተጓጉለዋል። ቤቶች፣ ሱቆች፣ ምግብ ቤቶች በጨለማ ተውጠውም ነበር። በፈረንሳይና ስፔን መካከል የኤሌክትሪክ ኃይል መስመር ላይ ችግር ማጋጠሙን ብሎም የስፔን የኤሌክትሪክ መስመር ተቀረው የአውሮፓ የኤሌክትሪክ መስመር ጋር መቆራረጡ ተዘግቧል። ሙሉ በሙሉ በማይባል ደረጃ የኤሌክትሪክ ሙሉ በሙሉ በሚባል ደረጃ የኤሌክትሪክ አገልግሎት ቢመለስም የኤሌክትሪክ መቋረጡ ምክንያት እስካሁን በግልጽ እንዳልታወቀ ተገልጿል። ይህ ዶቸ በለ ነው። የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ከሳህራ በታች ባሉ የአፍሪቃ ሀገራት ያሉ የእናቶችና የህፃናትን ጤና ለማሻሻል ያለመ የ500 ሚሊዮን ዶላር ድጋፍ ማሰባሰቢያ ዛሬ በዩናይትድ አረብ ኤምሬትስ መዲና አቡ ዳቢ ላይ ጀመረ። የተሰበሰበው እርዳታ በሚቀጥሉት አምስት ዓመታት ኢትዮጵያ፣ ጋና፣ ኬንያ፣ ማላዊ፣ ዚምባብዌን ጨምሮ ከአስር አፍሪካ አፍሪቃ ሀገራት ጋር አጋርነትን ለመፍጠር ያለመ መሆኑ ተመልክቷል። ዓለም አቀፉ ማህበረሰብ በዓለም አቀፍ ደረጃ ሰብአዊ መብቶችን መጠበቅ አልቻለም ሲል የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከሰሰ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ዛሬ መቶኛ ቀናቸውን ደፈኑ። ትራምፕ በምረጡኝ ዘመቻ ወቅት ቃል ከገቡት መካከል ስንቱን ተግባራዊ አድርገው ይሆን ሲሉ የሚጠይቁት ጥቂቶች እንዳልሆኑ ተመልክቷል። ዜናው አበቃ። የዓለም ዜና አዜብ ታደሰ ነበረች ያሰማችን።